የኢትዮጵያ መንግስት ከአርብ ጀምሮ ይፋ ያደረገውን የአስቸኳይ ጊዜ አዋጅ ዝርዝር በትናንትናው ዕለት ያስረዳ ሲሆን በተለይ በቡድን መደራጀትና በአደባባይ ሰልፍ ማድረግ እንደተከለከለ ይታወሳል። በኦሮሚያ አንዳንድ አካባቢዎች ታዲያ ከእስር ለተፈቱ አቀባበል ሲደረግ ነው የቆየው። በሳምንቱ መጨረሻ በምዕራብ ወለጋ በቅርቡ ከእስር ለተፈቱ የተደረገው አቀባበል በሰላም መጠናቀቁን ነው ተቃዋሚው ኦፌኮ ያስታወቀው። ከዚህ ቀደም በየአካባቢው ጦር መስፈሩን የተናገሩት የድርጅቱ አመራር አካል አቶ ሙላቱ ገመቹ የአስቸኳይ ጊዜ አዋጁን ተከትሎ ከዚህ ቀደም የተለየ የወታደር እንቅስቃሴ እንዳልታየ ተናግረዋል። ዛሬ ማምሻውን አነጋግሬያቸዋለሁ። ቀደም ብሎም ያው ቅድም እንዳልከው እንግዲህ ወታደር ቀደም ብሎ በወረዳ ደረጃ ሁሉም ቦታ ወታደር የሌለበት የለም። በየትምህርት ቤቱ በየዩኒቨርሲቲው ሁሉም ተሰልፎ ነው ያለው። ታጣቂ ጥያቄው ይቀርብ የነበረው እነዚህ ይመለሱ ወደ ካምባቸው ይግቡ እና ይሄ አይደረግ እያለ ሕዝብ እየተቃወመ ነው። አሁን በተጨማሪ ህጋዊ ለማድረግ ያንን ቀደም ብሎ ብሔራዊ ጸጥታ ምክር ቤቱን ያንን በአዋጅ ተግባራዊ ለማድረግ ይመስለኛል። ከዚህ የበለጠ ደግሞ ከእንግዲህ ወዲህ የህዝብ ጥያቄ የመብት ጥያቄ በየጊዜው ከፍ እና እንድምታው በጣም ከፍ እንደሚልባቸው ስለሚያውቁ ይመስለኛል ከወትሮ የተለየ ምንም የሚደረግ በህዝብ በኩልም እንቅስቃሴው የመብት ጥያቄው እንደሚቀጥል ስለሆነ፣ ይህንን ለማፈን ሆን ተብሎ ያደረጉትን ህጋዊ ለማድረግ ነው አሁን እየጣሩ ያሉት እንጂ ሌላ ተጨማሪ እንትን ያደረጉት የለም አሁን። በሳምንቱ መጨረሻ ከእስር የተፈቱ የፖለቲከኛ እስረኞች እንደዚሁ ወደ አካባቢያቸው በተመለሱ ጊዜ አቀባበል ሊያደርግ ህዝቡ የወጣበት ሁኔታ አለ። እዛ ውስጥ የነበረውን ሁኔታ እስኪ ዝርዝር መረጃ ካለዎት ይግለጹልን። የሰራዊቱም ሁኔታውን ለመበተን የጣረበት ሁኔታ አለ። ምንድን ነው ያለዎት መረጃ? በሰላም ነው የተጠናቀቀው እንዴት ነው? እስካሁን አቀባበሉን ሁሉም በሰላም ነው ህዝብ ወጥቶ በኦሮሚያ ውስጥ በሰላም ነው የሚቀበለው። የኦሮሚያ ፖሊሶችም ህዝብን እንትን አይሉትም። መተናኮል የሚባል ነገር የለም እስካሁን ድረስ አቀባበሉን። አሁን ለምሳሌ በምዕራብ በኩል ወደ ወለጋ ጊምቢ፣ እስከ ደምቢዶሎ ድረስ አቀባበሉ ዛሬም ቢሆን ጥሩ እየተካሄደ ነው። ይሄ ግን አሁን በተያዘው ሁኔታ ለወደፊት እንደ አዋጁ ከሆነ የሚቀጥል አይነት የህዝብ መሰብሰብ፣ ህዝብ በሚሰበሰብበት ጊዜ አንዳንድ መፈክሮችን ያሰማል። ያ እንግዲህ እንደሚሉት ከሆነ ግጭት የሚፈጥር አይነት ነገር እንዳይሆን ነው አሁን ስጋታችን። በወለጋ በኩል ዛሬ እንግዲህ ከጊምቢ እስከ ዶምቢ ዶሎ በተደረጉ አቀባበሎች የጸጥታ ስነ ስርዓቱን ማን ነበር ሲያስተባብር የነበረው? ከወትሮ የተለየ ነገር ነበረ? ህዝቡ ራሱን በራሱ ነው እስካሁን ድረስ ቄሮዎች፣ በዚህ የሚያስተባብሩ ቄሮዎች ናቸው። ህዝብ በሰላም ይወጣል፣ በሰላም ወጥቶ ይመለሳል። ከዚህ ውጪ እስከ አሁን ድረስ የፖሊስ ኃይል እዛ ውስጥ ገብቶ ስርዓቱን እንዲሁ ቆሞ ከማየት በስተቀር ውስጥ ገብቶ እንዲያደርጉ እንዲሁን ምናምን ብሎ ለማስ ለማስተባበር የሚደረግ ነገር አልነበረም። ህዝቡ ራሱን በራሱ የሚያካሂደው ጉዳይ ነው። አቶ ሙላቱ፣ ሁኔታውን በቅርበት የማይከታተሉ ወይም ሌላ ቦታ የሀገሪቱ ክፍሎች ላሉ ሰዎች ቄሮዎች ማለት ምን ማለት ነው? እነማን ናቸው? ቄሮች ገና ወጣቶች ያላገቡ፣ እንግዲህ አፍላ ጉልበት ያላቸው ወጣቶች ናቸው በየቦታው። ይሄ በገዳ ስርዓት ውስጥ ያለ ነው። እነዚህ ታዛዦች ናቸው። በኦሮሞ ገዳ ስርዓት ውስጥ እንደ ሚሊተሪም እንደ ወርኪንግ ፎርስም ሆነው የሚያገለግሉ ናቸው። ያን ታሪካዊ ኃላፊነት ይዘው አሁን በጸረ መንግስት ተቃውሞ ውስጥ በዚህ አይነት አደረጃጀት ነው ማለት ነው ያለው። አሁን ያሉት አዎ በዚህ አይነት ነው ያሉት። መሪ ያላቸው አመራር አላቸው። መሪ አላቸው። መሪ የሌለው የለም። ሁሉም ነገር በኦሮሞ ውስጥ አሁን ችግር የሆነው ለሰው የኦሮሞ መሪ ፊት ለፊት ብቻውን ሆኖ እንደሌላ አይነት ታይቶ እንትን የሚያደርግ ሳይሆን በህብረተሰቡ ውስጥ ሆኖ ሁሉንም አመራሩን ከህዝቡ ለህዝቡ እየሰጠ በህዝቡ የሚመራ ነው። እሺ በጣም ነው ማመሰግነው አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ቃል አቀባይ ቀባይ ለሰጡኝ ማብራሪያ አመሰግናለሁ፣ ምስጋናዬን አቀርባለሁ። ታንኪ ዩ። በሰሜን ሸዋ ገርበ ጉራቻ ከተማ ለደህንነቱ በመስጋት ስሙን ያልጠቀሰ የከተማዋ ኗሪ የአስቸኳይ ጊዜ አዋጁን ተከትሎ ከተማዋ ጸጥ ብላ መቆየት ዋንና ወጣቶችም ተሰባስበው በከተማዋ መንቀሳቀስ እንደሚፈሩ ተናግረዋል። ባልደረባችን ትዕግስት ገሜ ማምሻውን አነጋግረዋለች። ከተማው እና ነዋሪው አዋጁ ከታወጀ በኋላ በጣም ፍርሃት አለው። ወጣቱ እንደ በፊቱ መንገድ ላይ እንኳን ሁለት ሆኖ መሄድ ይፈራሉ እና አንደኛ መንገድ ላይ ራሱ አይሄድም። የሚሄዱት ልጆች ራሱ ሁለተኛ መንገድ ይዞ ወደ ሱቅ መሄድ ሲፈልጉ ራሱ ቀስ ብሎ ሁለት ሆኖ መሄድ ይፈራሉ እና በጣም ስጋት አላቸው። ኦኬ፣ ከጸጥታ ኃይሎች መካከል የኦሮሚያ ፖሊስ ነው የሚታየው መንገድ ላይ አድማ በታኞች፣ ወይ ደግሞ የመከላከያ ኃይል ሰራዊት ማን ነው ከተማዋን? አሁን ማን የትኛው ኃይል ነው ከተማ ውስጥ የሚታየው? አሁን የሚታየው መከላከያ ነው። ሁለት ቦታ ነው የሰፈሩት። አንዱ ካምብ ይባላል። ሁለተኛው ደግሞ ወደ ጎራ የሚባል ውሃ ልማት ውስጥ ነው የሰፈሩት። እነሱ ነው በብዛት መንገድ ላይ የምታዩት። ከተማውን ከሚያስተዳድሩት መካከል ለህዝቡ የተደረገ መግለጫ አለ? የተነገራችሁ ነገር አለ ወይስ በቴሌቪዥን ከሰማችሁት በሬዲዮ ከሰማችሁት ነው ይሄ አዋጅ መታወጁን የምታውቁት? ምንም የተደረገ መግለጫም በከተማ አስተዳደርም ይሁን በማንኛውም የመንግስት አካል የገለጸ ሰው የለም። ሰው ግን ቴሌቪዥን ያለው በቴሌቪዥን የሰማ በስተቀር ማንኛውም ሰው በተለይ ገብረ ጉራች አካባቢ አካባቢው የገጠር ሰዎች እዛ እስከ አንድ እስከ ሁለት እስከ ሶስት ሰዓት ቆይቶ የሚገቡ ናቸው። ማንም ከቤት ቴሌቪዥን ያሌለ ሰው ይህን አዋጅ ሙሉ በሙሉ እያሰማ ሁሉ አሉ በወሬ ደረጃ ካልሆነ በስተቀር ማለት ነው። በጣም እናመሰግናለን። እሺ ለመፈጠናለሁ በዛሬው እለት እንግዲህ በአንዳንድ የኦሮሚያ አካባቢዎች የነበረው ሁኔታ የሳምንቱን መጨረሻ ተንተርሶ የኢትዮጵያ መንግሥት የአስቸኳይ ጊዜ አዋጅ ካወጀ በኋላ ሁኔታው ይህን ይመስላል።